ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማህበራዊ ድረገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ጉዳይ አነጋጋሪው በቅርቡ በኢትዮጵያ የተደነገገው የአስቸኳይ ጊዜ አዋጅ ተናጋሪው ደግሞ የኢትዮጵያ መከላከያ ሚኒስትር ሲራጅ ፈጊሳ ናቸው። የአስቸኳይ ጊዜ አዋጁ የእዝ ክፍል ያወጣውን መግለጫ ያብራሩበት ነው። ለመሆኑ አዋጁ ያስከተለው ሁኔታስ ምን ይመስላል? ምንም ጥያቄ የለም። ድሮንም ቢሆን የፖለቲካ ምህዳሩ እጅግ በጣም የጠበበ ነበር። እንግዲህ የበለጠ ማጥበብ ካልሆነ በስተቀር በእኛ በኩል ብዙ የሚፈይደው ነገር ያለ አይመስልም። እኒህኛው ደግሞ ከትናንት በስቲያ ቅዳሜ፣ ኢህአዴግ ነባርና በኃላፊነት ላይ ያሉ አመራር አባላቱ ከተቃዋሚ ፓርቲ ተወካዮችና ከሌሎች የማህበረሰብ አባላት ጋር በአካሄደው ውይይት የተሳተፉት የኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። ዝርዝሩን በእለቱ አብይ ርዕስ እንዲሁም በሁለተኛው አጋማሽ የትንታኔ ወቅት እናቀርባለን። ከምሽቱ ዋና ዋና ዜና መካከል ደግሞ አንድ የሶማሊያ ታዋቂ ጋዜጣ ከነ አዘጋጁ ታሰረ፣ ሊቢያ ሶስት ተቀናቃይ መንግስታት ታይተውባታል፣ ዛሬ ሰኞ ሶሪያ ውስጥ ጥቃት ተካሄደው 23 ሰዎች ተገደሉ፣ የሚሉ ቀዳሚ ናቸው። በነጌሌ ቦረና ከተማና ከገጠር መንደሮች ከ200 በላይ ሰዎች ከፊሉ ቤታቸው በኃይል ተሰብሮ በመግባት ሌላው ከስራ ገበታ ላይና ሌሎች ደግሞ ከከተማ ውስጥ መያያዛቸውን የገለጡ ሌሎች ተጨማሪ ዘገባዎችም አሉን። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ይስጥልን አድማጮች እንደምን ውላችሁ አምሽታችኋል። ዛሬ ሰኞ ጥቅምት ሰባት ቀን 2009 ዓ ም ነው ተረኛ አስተናጋጆች አዲሱ አበበና አሉላ ከበደ ከፕሮዲሰራችን ብርሃን ኃይሉ ና ከስርጭት መሐንዲሱ ኦድሪየስ ሪገስ ጋር አብርናችሁ እናመሻለን። በቅድሚያ ታዲያ የሰዓቱን የዓለም ዜና አንድ የሶማሊያ ታዋቂ ጋዜጣ ካለፈው ቅዳሜ ጀምሮ እንደተዘጋ ዋና አዘጋጁም በቁጥጥር ስር እንዳለ ነው። የዕለታዊ ሆቅቃል ጋዜጣ ሰራተኞች እንደተናገሩት የሶማሊያ መንግስት ወታደሮች ቅዳሜ ዕለታ ከምሽቱ ሁለት ሰዓት ላይ ቢሮአቸውን በኃይል ከመወረሩና ከተቆጣጠሩ በኋላ ዋና አዘጋጁን አብዶ አደን ጉለድን አስረዋል። የህትመት መሳሪያዎችንም ወርሰዋል። ወታደሮቹ ምንም ማስጠንቀቂያ አለመስጠታቸውንና ዋራንት ወይም ማዘዣ አለመያዛቸውንም የገለጡት የጋዜጣው ሊቀመንበር መሐመድ መሐሙድ አደን የቢሮውን መዛግብት እንዳለ ወርሰውታልም ብለዋል። የሶማሊያ ጋዜጠኞች ብሔራዊ ማኅበር ድርጊቱን አውግዞ የጋዜጣው ዋና አዘጋጅም እንዲፈታ ጠይቋል። እንደ አውሮፓ አቆጣጠር በ1991 የተቋቋመው ሆቋል ሞቃዲሾ ውስጥ ታዋቂና በብዛት የሚታተም ዕለታዊ ጋዜጣ ነው። የሞቃዲሾ የጦር አበጋዞች ያካሄዱት የእርስ በርስ ጦርነትም ሆነ በሶማሊያ መንግስትና በአልሸባብ ነውጠኞች መካከል ያለው የከተማይቱ ጦርነት ጋዜጣውን ከህትመትና ከስርጭት እንዳላገደው ተገልጧል። ሆቆጋል ለመጀመሪያ ጊዜ ህትመቱን ያቋረጠው መንግስት መሳሪያዎችን ከወረሰበት ካለፉት ሁለት ቀናት ጀምሮ ወይም ሁለት ቀን ብቻ ነው ሲሉ ሊቀመንበሩ ተናግረዋል። ስለ ጋዜጣው መዘጋትም ሆነ ስለ አዘጋጁ መታሰር ለማወቅ ቪኦኤ ያደረገውን ሙከራ አልተሳካም። የሶማሊያ መንግስት ባለስልጣናትም ከመናገር ተቆጥበዋል። ለሶማሊያ አገር ውስጥ ደህንነት መስሪያ ቤት ቅርበት ያላቸው ምንጮች ለቪኦኤ እንደተናገሩት ዋና አዘጋጁ ጉልድ የታሰረው ጎድካ ጂላኦ ወህኒ ቤት ውስጥ ነው። ጎድካ ጂላኦ ደግሞ የሶማሊያ ብሔራዊ የስለላና ደህንነት መስሪያ ቤት የሚመራው የአልሸባብ ተጠርጣሪዎች የሚታጎሩበት ቦታ ነው። ሊቢያ ውስጥ ዛሬ ሶስተኛ ተቀናቃኝ መንግስቶች ታይተዋል ተብሏል። የቀድሞ ጠቅላይ ሚኒስትር ካሊፋ ጉዌልና በተባበሩት መንግስታት ድርጅት በሚደገፈው የፋየዝ ሳራጅ ብሔራዊ መንግስት ኃይሎች መካከል ግጭት ተቀስቅሷል። እንዲሁም በሽግግሩ ጠቅላይ ሚኒስትር አብደላ አልአቲቲኒ የሚመራ ሶስተኛ መንግስት ደግሞ አብዛኛውን የአገሪቱ ምስራቃዊ ክፍል መቆጣጠሩን የተገለጠው የአሜሪካ ድምጽ ዘጋቢ ኤድ የራንያን ያጠናቀረውን ዘገባ ዝርዝር አዳነች ፍሳዬ ይዛቀርባለች። በተባበሩት መንግስታት ድርጅት የሚደገፈው የፋይ ሳራጅ ብሔራዊ መንግስት ኃይሎችና እውቅና ያላገኘው በእስላማውያን የሚደገፈው ካሊፍ ጎየል ኃይሎች መካከል ዛሬ የክልል ይገባኛል ግጭት በተካሄደበት ወቅት በሀገሪቱ ውጥረቶች ግለዋል። የህብረቱ መንግስት ሪክሶስ በተባለው ሆቴል መቀመጡን ቀጥሏል። የሀገሪቱ የቀድሞ ምክር ቤት ሆቴሉን ዋና ጽህፈት ቤቱ አድርጎ ይቆጥረዋል። ራሳቸውን ፕሬዚዳንታዊ ዘብ ብለው የሚጠሩት የጉል ሚሊሻዎች ታዲያ ባለፈው ሳምንት ማብቂያ ላይ የመንግስት ህንፃዎችን ያዙ። ፕሬዚዳንታዊ ዘቦች ነን የሚሉት ሰዎች አባላት ጉልንና የቀድሞውን ምክር ቤት እንደግፋለን፣ የህብረቱ መንግስት በሊቢያ ላይ አዲስ ወታደራዊ አምባገነንነት ለመመስረት እየሞከረ ነው ማለታቸውን የሊቢያ ቴሌቪዥን ተናግሯል። ሙፍቲ ትሪፖሊ በተባሉ አክራሪ እስላማዊነት በሚያራምዱ ሰው የሚደገፉት ጎየል የቀድሞውን ቤተ መንግስትና በርካታ የሚኒስቴር መስሪያ ቤቶችን ተቆጣጥረዋል። ደም እንዲፋሰስ ግን አልፈልግም ብለዋል። የመንግስት ህንፃዎችን የያዝኩት በኃይል ሳይሆን በህዝብ ፍላጎት ነው ሲሉ ጎየል ለአረብ ሚዲያ ተናግረዋል። አብረው ሆነው አዲስ መንግስት እንዲመሰርቱም ከተቀናቃኙ ጠቅላይ ሚኒስትር አብደላ አልቴኒ ጋር መናገራቸውን ገልጸዋል። የህብረቱ መንግስት ብቃት ስለሌለው ሀገሪቱ በገንዘብ እንድትረጋጋ ስልጣን መያዙ አስፈላጊ ነው ብለዋል። ሊቢያ ያሉት የተባበሩት መንግስታት ድርጅት ልዩ ልዑክ ማርቲን ኮብለር ትሪፖሊ ውስጥ በታየው የሲቪሎች ሞት ማዘናቸውን በትዊተር ገልጿል። በሀገሪቱ አንድነት እንዲኖርም ጥሪ አቅርበዋል። ሶሪያ ውስጥ ዛሬ ሰኞ የተካሄደ አዲስ የአየር ጥቃት ሰሜናዊ አሌፖ ክፍለ ሀገር በሽምቅ ተዋጊዎቹ ቁጥጥር ስር በሚገኙ መንደሮች ላይ የነበሩ ህንፃዎችን አውድሞ ቢያንስ ሀያ ሶስት ሰዎች መግደሉ ታወቀ። ዋና ቢሮው ሎንዶን ውስጥ የሆነው የሶሪያ የሰብአዊ መብት ተቆጣጣሪ ቡድን እንዳስታወቀው ከባድ ውድመት የደረሰበት የነፍስ አድን ሰራተኞች ከሞት ተርፈው ፍርስራሽ ውስጥ የሚገኙ ጉዳተኞችን እያወጡ የሚያኖሩበት ቋተርጂ ላይ ነው። ለ24 ሰዓታት የተካሄደው ቁጠራ የአዲስ ሟቾችን ቁጥር 45 አድርሶታል። ፕሬዚዳንት በሽር አልአሳድ በመንግስታቸው ላይ አመፅ ከተቀሰቀሰ ጀምሮ የአጧትን አሌፖ ለመቆጣጠር እየሞከሩ ባሉበት ወቅት የሶሪያና የሩሲያ ኃይሎች በአሌፖ የሽምቅ ተዋጊዎች ይዞታ ላይ የቦምብ ድብደባቸውን ለሳምንታት ሲያካሂዱ እንደነበር ታውቋል። በሶሪያው አመፅ ከ300ሺህ ህዝብ በላይ ህይወቱን እንዳጣም ይታወቃል። የኢራቅ ኃይሎች በአይሲስ የተያዘችውን ሰሜናዊቱን የሞሱል ከተማ ለማስለቀቅ ለረዥም ጊዜ ሲጠበቅ ለውቆየው የምድር ለምድር ውጊያ ጀምረው ዛሬ ሰኞ ባካሄዱት የማጥቃት ዘመቻ የኩርድ መሪዎች የተወሰነ ድል መገኘቱን አስታውቀዋል። የኩርዱ ፕሬዚዳንት ሞሱድ ባራዛኒ በቴሌቪዥን በሰጡት መግለጫ በአገሬው ሰዓት አቆጣጠር ከንጋቱ አስራ ሁለት ሰዓት ላይ ከሁለት መቶ ካሬ ኪሎ ሜትር ነጻ መደረጉን የተናገሩት ወታደሮቻችን ያሉት የሚችሉትን ሁሉ እያደረጉ ስለሆነ ሞሱል ሌላው አለፖ ከመሆኑ አስቀድሞ ነጻ ትሆናለች ሲሉም ተደምጠዋል። ባርዛኒ የዩናይት ስቴትስ ባለስልጣናትም ሞሱል ሞሱልን ከአይሲስ ይዞታ ነጻ ለማድረግ አሁን የተጀመረውን ውጊያ ወሳኙ ወቅት ሲሉ ተደምጠዋል። በዚህም ላይ ዘገባ አለን። ጠቅላይ ሚኒስትር ሀይደር አል አባዲ ሀገራቸው ሞሱል ላይ የሚገኘውን ድል በአንድነት ታከብራለች ሲሉ ዛሬ ተናግረዋል። ሞሱል ላይ በቅርቡ አብረን ሆነን የድል ባንዲራን እናነሳለን። ዳእሽ በእኛና በሐቀኛ ኢራቃውያን ቤተሰቦች መካከል ቦታ አይኖረውም። ከአሸባሪነትና ከዳእሽ ነጻ ልናወጣችሁ መጥተናል። ሞሱሉን ነጻ የማውጣቱን ተግባር ለማዘግየት የተደረጉት ጥረቶች ሁሉ ከሽፈዋል። በራማዲ በፋሉዣ በትክሪትና በብዙ ሌሎች የኢራቅ ከተማዎች እንደተደረገው ማለት ነው። ለረጅም ጊዜ ሲጠበቅ የቆየው የማጥቃት ዘመቻ የዩናይትድ ስቴትስ ወታደሮች ከአምስት ዓመታት በፊት ከኢራቅ ከወጡ ወዲህ ትልቁ ወታደራዊ እንቅስቃሴ ነው ተብሏል። ሶሪያና ኢራቅ ውስጥ ዳዕሽን ወይም እስላማዊ መንግሥት ነኝ የሚለውን ቡድን ኢላማ ያደረገው በዩናይትድ ስቴትስ የሚመራው የጥምረት ኃይል አዛዥ የሆኑት ሌተና ጀኔራል ስቲቨን ታውንሰንድ ሞሱል ከተማ እንደመያዝ ሳምንታት ያህል ምናልባትም ከዚያ የበለጠ ጊዜ ሊወስድ እንደሚችል በመግለጽ አስጠንቅቀዋል። ሞሱል ላይ ጥቃት ከመጀመሩ በፊት የኢራቅ ወታደራዊ ኃይል በብዙ ሺህ የሚቆጠሩ የከተማይቱን ነዋሪ ህዝብን የሚያስጠነቅቁ ወረቀቶች በትኗል። የርዳታ ሰራተኞች ግን በከተማይቱ የሚኖሩ ሲቪሎች ምን ማድረግ እንዳለባቸው የተሰጠ መመሪያ የለም ይላሉ። ጦርነቱን ያቀዱት ሰዎች ሲቪሎች ከከተማይቱ ሊወጡ የሚችሉበትን መንገድ አላዘጋጁም ሲሉም ነቅፈዋል። የጽንፈኛ ቡድን ተዋጊዎች ወደ ሞሱል የሚያስገቡና ከከተማይቱ የሚያስወጡ ዋና ዋና መንገዶችንና ድልድዮችን ዘግተዋል ሲሉ በስልክ የተገኙ የከተማይቱ ነዋሪዎች ተናግረዋል። ጂሃዳውያኑ በከተማይቱ ዙሪያ ፈንጂዎች ቀብረዋል፣ ሲቪሎች ከከተማይቱ ለመውጣት እንዳይሞክሩም አስጠንቅቀዋል። ሞሱል ላይ ጥቃት ለመክፈት የታሰበው ከሳምንታት በፊት ቢሆንም ሞሱልና አካባቢዋ ነጻ ከወጡ በኋላ የሚኖረውን አስተዳደር አስመልክቶና በጥቃቱ ውስጥ መሳተፍ ያለባቸውን ክፍሎች በሚመለከት በጥምረቱ አባላት መካከል ልዩነት ስለተፈጠረ ነበር የዘገየው። የኩርዶች ፓሽመርጊያ የሚይዘው ክፍል በኩርዲስታን ስር መሆን አለበት ማለቱ ባግዳድ ያለውን የሸዓ የበላይነት የሰፈነበትን መንግስት አስቆጣ። በመጨረሻም ከፓሲፊክ ውቅያኖስ ደሴት ርቆ ባለው በአውስትሬልያው የእስረኞች ማቆያ ነውሩ ውስጥ የሚገኙ ጥገኝነት ጠያቄዎች በዓለም አቀፍ ሕግ መሠረት ለሰቆቃ የተጋለጡ ናቸው ሲል አምነስቲ ኢንተርናሽናል አስታወቀ። የሰብአዊ መብት ተከራካሪ ድርጅት አምነስቲ ዛሬ ሰኞ ይፋ ባደረገው ሪፖርቱ ነውሩ ውስጥ የታጎሩት ከ መቶ በላይ ወንዶች፣ ሴቶችና ህፃናት ለረጅም ጊዜ በእስር በመቆየታቸውና ስለ ወደፊት ሕይወታቸው ምንም ተስፋ ስላላገኙ ህይወታቸውን በገዛ እጃቸው ማጥፋትን ጨምሮ የተለያዩ ጎጂ ነገሮችን በራሳቸው ላይ እንደሞከሩ አመልክቷል። ከለላ ጠያቂዎቹን ታጋቾች ይበልጥ ተስፋ ያስቆረጣቸው ተገቢ ሕክምና እጦት፣ ይበልጥ ወጣቶቹ ላይ የተኮረ ተደጋጋሚ የወሲብ ወከባ እንዲሁም ከካምፕ ውጭ እንደ ልብ በሚዘዋውሩት በራሱ በናውሩዋውያን ሊደርስ የሚችልባቸው የጥቃት አደጋ መሆኑን አምነስቲ ሪፖርቱ ላይ ጠቅሷል። ይህ የአምነስቲ ሪፖርት ዛሬ ሰኞ ይፋ የሆነው በጓርዲያን አውስትሬሊያ ጋዜጣ ከሶስት ወራት በፊት ከ2000 በላይ የሚሆኑ ናውራ ማዕከል ውስጥ በሚገኙ ታጋች ህጻናት ላይ የወሲብ ጥቃትና ወከባ መድረሱን የሚገልጥ መረጃ ሾልኮ ካወጣ በኋላ መሆኑ ታውቋል። አድማጮች፣ ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበ ነው። በወቅታዊ ርዕሰ ጉዳዮች ዙሪያ የተናከሩ በርከት ያሉ ዘገባዎችና ቅንብሮችን ለምሽቱ ይዘናል። በስርጭታችንም የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ ዘግየት ብለው በሁለተኛው አጋማሽ ከሚሰሙት ዘገባዎችና ቅንብሮች የአንዱን ለቅምሻ ንበል። ምን ማለት ነው? ይሄ አስቸኳይ ሁኔታው በጣም አስፈላጊ ከመሆኑ የተነሳ ህጋዊ የሆነ ህገ ወጥነትን ለመንግስት የስልጣን አካላት ይሰጣል ማለት ነው። ህጋዊ የሆነ ህገ መንግስታዊ መብቶችን የመጣስ ስልጣን ይሰጣል። ርዕሰ ጉዳይ የአስቸኳይ ጊዜ አዋጅ። የህግ ባለሙያና የህግ ጉዳዮች አጥኚው በሜልቦርን አውስትራሊያ ዩኒቨርሲቲ ዶክተር ጸጋዬ አራርሳ ናቸው። አድማጮች አሁን ወደ ቀዳሚው የዕለቷ ዋቢ ርዕስ የአስቸኳይ ጊዜ አዋጁ የሚላቸውን ገደቦችና አፈጻጸሙን የሚመለከቱ ማብራሪያዎች ከመንግስት እየወጡ ሲሆን በተለያዩ መድረኮች ላይም ውይይቶች እየተካሄዱ መሄዳቸው ታውቋል። የኦፌኮ ሊቀመንበር ዶክተር መረራ ጉዲና የፖለቲካ ምህዳሩን የበለጠ ለመዝጋት መንቀሳቀስ ነው ይሉታል። ቪኦኤ ያነጋገራቸው አንድ የህግ ተንታኝ ደግሞ የሰላማዊ ትግሉን መድረክ ያጠፋና ለማስፈጸምም አስቸጋሪ የሆነ ሕጋዊ ህገወጥነት ነው ይላሉ። ሰሎሞን አባታ ነው ዝርዝሩን የያዘው። ከትናንት በስቲያ ምሽት ላይ በኮማንድ ፖስቱ ይፋ የተደረገው የአስቸኳይ ጊዜ አዋጁ የአስቸኳይ ጊዜ እርምጃ አፈጻጸም መመሪያ ሰላሳ አንድ አንቀጾችን የያዘና ሀያ አራት ግልጽ ክልከላዎችን ያካተተ በተጨማሪም አስገዳጅ ድንጋጌዎችን የያዘ ነው። በክልከላዎቹ ላይ በአንቀጽ አንድ የተደነገገው ሁከትና ብጥብጥን የሚያነሳሳ ቅስቀሳና ግንኙነት መፍጠር ሲሆን የግንኙነት መፍጠር ሲሆን ይህም ማንኛውም ሁከት ብጥብጥና በሕዝቦች መካከል መጠራጠርና መቃቃርን የሚፈጥር ሲል ይገልጸዋል ይህ መመሪያ ይፋዊም ሆነ ድብቅ ቅስቀሳ በማናቸውም መልኩና ዘዴ ማድረግ ጽሑፍ ማዘጋጀት ማተምና ማሰራጨት ትዕይንት ማሳየት በምልክት መግለጽ ወይም መልእክትን በማናቸውም ሌላ መንገድ ለሕዝብ ይፋ ማድረግ ፍቃድ ሳይኖር ከማንኛውም ህትመት ወደ ሀገር ውስጥ ማስገባት ወይም ወደ ውጭ ሀገር መላክ ይላል ይኸው አንቀጽ አንድ ያክልና መልእክት በኢንተርኔት በሞባይል በጽሑፍ በቴሌቪዥን፣ በሬዲዮ፣ በማኅበራዊ ሚዲያ ወይም ሌሎች የግንኙነት ዘዴዎች መለዋወጥን ይከለክላል። ግንኙነት መፍጠርና የመገናኛ ብዙሃን አጠቃቀምን በተመለከተ በአንቀጽ ሁለት የተቀመጠው ሽብርተኛ ሲል ከጠራቸው ድርጅቶች ጋር ግንኙነትን ማድረግን ከልክሏል። በዚህም በሽብር ከተሰየሙ ድርጅቶችና ከጸረ ሰላም ቡድኖች ጋር ማናቸውንም ግንኙነት ማድረግ የአሸባሪ የአሸባሪ ድርጅቶችን የተለያዩ ጽሑፎች መያዝ ማሰራጨት፣ አርማቸውን መያዝ ወይም ማስተዋወቅ፣ የቴሌቪዥን ወይም የራዲዮ ፕሮግራምን መከታተል። እዚህ ጋ ይህ መመሪያ ኢሳትንና ኦኤምኤንን በስም ጠቅሷል እና የመሳሰሉትን የሽብርተኛ ድርጅቶች ሚዲያዎችን ማሳየት መከታተልና ሪፖርት ማድረግ እየተከለከለ ነው ይላል። የኢንተርኔትና የዌብሳይቶች እንዲሁም የሚዲያ አጠቃቀምን አስመልክቶ የኮማንድ ፖስቱ ጽህፈት ቤት እንዲሆን የተወሰነው የመከላከያ ሚኒስቴሩ ሚኒስትር አቶ ሲራጅ ፈጌሳ ለመንግስቱ መገናኛ ብዙሃን ማብራሪያዎችን ሰጥተው ነበር። ቀን ጨባር ገና ማህበራዊ ድህረ ገጽ ተከልክሏል የሚል አይደለም። ማህበራዊ ድህረ ገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም፣ እስካሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነትን ጭምር የሚከለክለው ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው። ዲፕሎማቲክ ኮሚኒቲ በተመለከተ አርባ ኪሎ ሜትር በላይ መንቀሳቀስ አትችሉም ሲባል ለራሳቸው ደህንነት ነው፣ ከሌላ ነገር አይደለም። ስለዚህ ከዛ ውጭ በሚሆኑበት ጊዜ ማሳወቅ አለባቸው። ማሳወቅ አለባቸው ሲባል አይዘር ኃላፊነት ራሳቸው ሊወስ ይችላል፣ ወይም ጥበቃም ሊደረግላቸው ይችላል። ስለዚህ አሳውቀው ነው መንቀሳቀስ ያለባቸው ሲፈቀድ በኮማንድ ፖስት። አንደኛው የተለየው ቦታ በሀገሪቱ በሁሉም አቅጣጫዎች ባሉ ድንበሮች ሀምሳ ኪሎ ሜትር ወደ ውስጥ ገባ ብሎ እነኚህ አንቀጾች ወይም ደግሞ ቀይ ዞን ብለን የለየነው አንዱ ቦታ በዋና ዋና የሀገራችን መንገዶች 25 ኪሎ ሜትር ወደ ግራና 25 ኪሎ ሜትር ወደ ቀኝ እነኚህም የተለዩት ዋና ዋና መንገዶች አንደኛው ከአዲስ አበባ ጅቡቲ ያለው መንገድ ነው። ሁለተኛ ከአዲስ አበባ ሻሻመኔ ዶሎ ያለው መንገድ ነው። ሶስተኛ ከአዲስ አበባ ሀረር ያለው መንገድ ነው። አራተኛ ከአዲስ አበባ አሶሳ ያለው መንገድ ነው። አምስተኛ ከአዲስ አበባ ጋምቤላ፣ ስድስተኛ ከአዲስ አበባ ገብረ ጉራቻ ፣ ሰባተኛ ከጎንደር መተማ ስምንተኛ ከጎንደር ሁመራ ዘጠነኛ ከአዲስ አበባ ሻሸመኔ ሞያሌ መንገድ። እነኚህ ዋና ዋና መንገዶች ሀያ አምስት ኪሎ ሜትር በቀኝና ሀያ አምስት ኪሎ ሜትር በግራ ቀይ ዞን ተብለው የተለዩና ቅድም የገለጽኳቸው አንቀጾች ተግባራዊ የሚሆንባቸው ቦታዎች ናቸው። ከትናንት በስቲያ ቅዳሜ ጥቅምት አምስት ሁለት ሺ ስድስት ዓመተ ምህረት በራዲዮ ፋና የተዘጋጀ ውይይት ተካሂዶ ነበር። በዚህ ውይይት ላይ የገዢው ፓርቲ ተጠሪዎች፣ ተቃዋሚዎች፣ ምሁራንና ሌሎችም ተሳታፊዎች ተገኝተው ነበር። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናም በዚህ ውይይት ላይ ተገኝተዋል። ስለ አስቸኳይ ጊዜ አዋጁና ስለ አፈጻጸሙም በጥቂቱ ከተናገሩት እንስማ ህዝቡን በሰላም መምራቱ በሰላም እንዲኖር ማድረጉ ህዝቡ ለክብሩ ለነጻነቱ በሰላም የሚያደርገውን ትግል መደገፉ ህገ መንግስቱ በሚፈቅደው ደረጃ ህዝቡ እንዲደራጅ ለመብቱ እንዲንቀሳቀስ ከመፍቀድ ውጪ ያንን ለመገደብ የሚወሰዱት እርምጃዎች ብዙ እንደማይጠቅሙ እንዲያውም ከጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሮቹ በስተቀር ኢህአዴግ ባለስልጣናት በሙሉ የነበሩ ይመስሉኛል። የማውቃቸው ፊቶች በሙሉ ነበሩ። ይህ አይነት ውይይት እያካሄዱ በሌላ በኩል ደግሞ የፖለቲካ ምህዳሩን ይስፋ እየተባለ እየተጠየቀ የበለጠ ለመዝጋት ደግሞ መንቀሳቀስ፣ ምን አይነት ፖለቲካ እንደሆነ እንግዲህ እናያለን ማለት ነው የአስቸኳይ ጊዜ አዋጅ በአመዛኙ ሰላማዊ መንገዶችን የሚዘጋ እንጂ ሁከትና አመፅን ሙሉ በሙሉ የሚያስቆም አይደለም ስለሚባለውና ህገ መንግስታዊነትን የተንተራሰ ህገ መንግስታዊ ጥሰት ስለመሆኑም የተጠየቁት በሜልቦርን ዩኒቨርስቲ የህግ ተመራማሪና የህግ ባለሙያው ዶክተር ጸጋዬ አራርሳ ማምሻውን ለቪኦኤ ማብራሪያ ሰጥተው ነበረ። ሰላማዊ ትግሉ ከዚህ በኋላ ሰላማዊ መሆን የሚችል አይመስለኝም። ምክንያቱም አሁን እኮ በቃ ምንም ነገር አታድርጉ እቤታችሁ ቁጭ በሉ ነው። ኢንፋክት በተለምዶ ለእርሻ ለግብርና ስራ የሚውሉ መሳሪያዎች እንኳን ከግቢና ከይዞታ ውጪ ይዘህ መገኘት ወንጀል ነው። እሳት የሚያስነሳ አንዳንድ ነገር ከግቢው እና ከይዞታው ቦታው ውጪ ይዞ መገኘት ይላል። ሰው በመሰረቱ እያለ ያለው ሰው አሁን በቤቱ ይኖራል ከዛ ውጪ የሚያደርገውን እንቅስቃሴ ደግሞ መንግስት በፈለገው ጊዜ ሞኒተር ያደርጋል። የፈለገውን ጥያቄ ይጠይቃል። እና መናገር፣ ራስን መግለጽ እነዚህ እነዚህ አይቻሉም ነው። አንድ ነገር ቱቢፌር ፌር በየትኛውም ሀገር ህገ መንግስት የአስቸኳይ ጊዜ አዋጅ ሲታወጅ፣ ያው አስቸኳይ ጊዜ አዋጅ ማለት ይሄ አዋጅ ህጋዊ ህገ ወጥነት ማለት ነው። ህገ ወጥነትን ለተወሰነ ጊዜ የህግ ሽፋን መስጠትና በመንግስት በኩል ማለት ሆኖ አዎ አዎ በመንግስት በኩል አንዳንድ እርምጃ መወሰድ እንዲችሉ ኖርማሊ የማይወሰዱ ነገሮች የማይደረጉ እርምጃ የማይደረጉ ነገሮች የማይወሰዱ እርምጃዎች እንዲወሰዱ የማይደረጉ ነገሮች እንዲደረጉ የምናደርግበት ሂደት ነው። ያ ማለት ለምሳሌ ኖርማሊ ሰዎች ራሳቸውን ሀሳባቸውን ይገልጻሉ፣ ከቦታ ቦታ በነጻነት ይዘዋወራሉ፣ የፈለጉትን ይጽፋሉ፣ የፈለጉትን ያደርጋሉ። ይህንን መጣስ የሚቻለው በፍርድ ቤት ትዕዛዝ፣ በህግ ጥርጣሬ ሲኖር የህግ ወጥነት ተግባር ያ ግለሰብ አሳይቷል ተብሎ ሲሆን ብቻ ነው። ነገር ግን የአስቸኳይ ጊዜ አዋጅ ሲደረግ መጀመሪያ ከሚገደቡ መብቶች አንዱ እነዚህ ሀሳብን የመግለጽ፣ የመጽሐፍ፣ የመንቀሳቀስ የአንዳንድ አደባባይ ላይ የሚደረጉ ትዕይንቶችን ማድረግ ይከለከላል። ዲሞክራሲያዊ እና መሰረታዊ ነጻነቶች የሚባሉት ናቸው። አዎ እነዚህ ምክንያት ተሰጥቶ ለተወሰነ ሰዓታት ወይም ለተወሰኑ ቀናት ይገደባሉ። ይሄ ገደብ አሁን በዚህ ክልከላ ውስጥ የቴሌቪዥን ወይም የራዲዮ ፕሮግራምን መከታተል እስከ መገደብ በአንቀጽ ሁለት ላይ ያው በእኛ ህግ በዚህማ ህግ አሁን እኮ የሚለው ቴክስት መለዋወጥ፣ ቴሌቪዥን መከታተል የቴሌቪዥን ፕሮግራም ኢሳት ወይም እና ሌሎች መከታተል ሽብርተኛ ድርጅቶች ጋር ግንኙነት ማድረግ ወዘተ ሁሉ ነው። ይሄ መቼም እንዴት አድርገውስ ሊያስፈጽሙት እንደሚችሉ ቤት ለቤት እየሄዱ ሬዲዮ ሰሙ ሊሉ ነው ወይ? አንድ ሰው ሞባይሉ ላይ በኢርፎን አንድ ሚዲያ ቢከታተል ይሄንንስ እንዴት አድርገው ሊያስፈጽሙ ይችላሉ? ለራሳቸው ራስ ምታት ነው የሚመስለኝ። ነገር ግን ኖርመሊ ግን ገደብ አለው ማለት ገደብ ያስከትላል። የአስቸኳይ ጊዜ አዋጅ የማይገድባቸው መሰረታዊ መብቶች አሉ። ይሄ ናቸው አሁን እኛ ሀገር ያ የተጣሰው አንደኛ ለምሳሌ በአንቀጽ ዘጠና ሶስት በንዑስ ቁጥር አራት አምር ላይ የተቀመጠ ዝርዝር አለ። ይሄ ምንድን ነው? አስቸኳይ ጊዜ አዋጅ በሚታወጅበት ጊዜ የማይጣሱ የህገ መንግስት አንቀጾች፣ የማይገሰሱ መብቶች አሉ። ከዶክተር ጸጋዬ አራርሳ ጋር ያደረግነው ውይይት የመጀመሪያ ክፍል በዚህ ምሽት ዘግየት ብሎ ይቀርባል። እጅግ ሰፊ የሆኑ በርካታ ጥያቄዎችን ነው አንስተን ለማብራሪያ እየጠየቅናቸውን ይህን የህግ ባለሙያና ተመራማሪ። ከባለስልጣናት፣ ከፓርቲዎች፣ ከባለሙያዎች፣ ከሲቪክ ማህበራት መሪዎች እንዲሁም ከዜጎች የምናገኛቸውን ማብራሪያዎች አስተያየቶችም እየተከታተልን በአስቸኳይ ጊዜ አዋጁ በራሱ በአፈጻጸሙ መመሪያና ይወሰዳሉ በተባሉት እርምጃዎችም እግር በእግር እየተከታተልን ዘገባችን ዜናዎችንን እንቀጥላለን። ሰለሞንን ለዘገባው እናመሰግናለን። አድማጮች፣ የትንታኔ ርዕሳችን አሁንም እዚያው በኢትዮጵያ ጉዳይ ላይ በወቅታዊ ርዕሶች ላይ ያቆየናል። በኔጌሌ ቦረና ከተማና ከገጠር መንደሮች ከሁለት መቶ በላይ ሰዎች ከፊሉም መኖሪያ ቤታቸው በኃይል ተሰብሮ ሌሎች ከስራ ገበታ ላይና እንዲሁም ከመንገድ መያዛቸውን ከቤተሰቦቻቸው ጋርም መገናኘት የማይችሉ መሆናቸውን ለአሜሪካ ድምጽ የኦሮምኛ ቋንቋ አገልግሎት አስተያየት የሰጡ ነዋሪዎች አመለከቱ። ከታሰሩት ውስጥ የመንግስት ሰራተኞችና የአገር ሽማግሌዎች እንደሚገኙበትም የኦሮምኛ ክፍል ባልደረባችን ሶራ ሀለኬ ያነጋገራቸው ይገልጣሉ። እኔ ያለሁት ነገሌ ቦረና ነኝ። አሁን ከተማ ውስጥ እያየን ያለን ሌሊት መጥቶ ቤት ይፈትሻሉ ሰው ይታሰራል የታሰሩ ደግሞ የት እንዳለ አይታወቅም እያየ ነው ያለው ይሄ ነው ምን ያህል ሰው ታስረዋል ከየት ከየት ነው የታሰሩት አሁን በተለይም ከመቼ ጀምረው ነው ማሰር የጀመሩት አራት ቀን ይዘዋል አሁን ከገጠር ውስጥ ለካቃላ ጉረዴራ ከዱቆ ጉሩሪ መገጉላ ምኒ ናቸው ከተማ ዙረ ደግሞ እንዳለው ሶስት ቀበሌ ነው ብዬ ቀበሌም ነው ከተሞች ውስጥም እንደዛው ሁለት መቶ አስር የሚሆን ሰው ከሰው ጋር አይገናኙም። መታሰሩ ብቻ ነው የምናውቀው እንጂ ታስሮ የት እንዳሉ ምታውቀው ነገር የለም። የሚያስሩት እነማን ናቸው? ምን ያህል ይደርሳሉ? እስካሁን የታሰሩት የት ናቸው የታሰሩት? አዲስ አበባ ፖሊስ መምራ ክፍለ ጦር ተማሪዎች ናቸው? የመንግስት ሰራተኞች ናቸው? የገጠር ሰዎች ናቸው? እነማን ናቸው የታሰሩት? ሁሉም ነው። ከገጠርም፣ ሸማግሌም፣ ተማሪዎቹም፣ ከተማውስጥም እንደዛ መንግስት ሰራተኛም፣ ተማሪዎችም፣ ነጋዴም ሁሉም ነው። ከከተማም በቀረም የከሌ ፈለጋ ነው የመጣ ካልክ ምግብ ከያዝክ ይቀበላሉ። ይስጡ አይስጥ አይታወቅም። ከሰው ጋር አያገናኝም። አሳሪው ማን ነው? የሚያስረው ማን ነው? ሰራዊት ነው። በቋንቋ ትግባባላቸው ኦሮምኛ የሚችሉ አይደለም። እዚህ አካባቢ የነበረው ፖሊስ አይደለም። ከሰው ጋር ተነጋግሮ የሚጠይቁት ነገር የለም። ዝም ብሎ ሰውን ይዞ ካዩ ይዞ መሄድ ቀልሎም ደግሞ ግማሾቹ ደግሞ ዝም ብሎ ቤቱን ብቻ ፈትሸው ወንድም ሴቱም ሰው ሳይይዙ ቤቱን ፈትሸው አገልባብቶ አገልባብቶ ጥሎት ይሄዳሉ። ግማሹ ሰውን ይዞ ይሄዳሉ። አንድ ቀበሌ ለምሳሌ ፈተሸ ተጀመረ ማለት በየቤቱ እስከሚያዳርሱ ይፈትሻሉ። ስብሰባ እንደነበራችሁ ነግረኛል። ምንድን ነው ስብሰባ? ስብሰባው ይሄ ነገር ይቀጥላል። ሁለቱ ናቸው። አብራችሁ እንዳትቀመጡ ሁለቱ ነው። ሶስት ሆኖ አብሮ መቆየት አይቻልም። ይቀጥላል ብሎ ነው የተነገረ። ትምህርት ቤት አለ። ተማሪዎቹ እየተማረው ናቸው? ሰራተኛ ስራ እየሰራ ነው። አዎ ሰራተኞቹ ይሄዳሉ። ተማሪ ግን እየተማሪ አይደለም። ምንድን ነው ከድሮ ለየት ያደረገ? በአካባቢ የምታየው ፈተሻውና የታሰረውን ሰው ከሰው ጋር ላለ መገናኘት፣ ዲሽም እንደዛው ይሰበስባሉ እንጂ የቴሌቪዥን ዲሽ። አዎ በሩን ሰብረው ገብተው በዲሽም ከሆነ መውሰድ የቱም ከሆነ መፈተሻው እንጂ ከሰው ጋር ይሄ ነው ብሎ ንግግር የለም።

አኩመና ከሚ ምርግሳ ገሜ ራ ሙር ሴራ ገቻ ራ የሊበን ወረዳ ጸጥታ ቢሮ ኃላፊ አቶ አዴሎ ምሄ ሰው የሰጡትን አስተያየት ነው ያደመጣችሁት። ሶርሃልኬን እናመሰግናለን። ወደ ቀጣዩ ዘገባ እናልፋለን። የኢትዮጵያ መንግሥት ባለሥልጣናትና የገዢው ፓርቲ ነባርና በኃላፊነት ላይ ያሉ አመራር ከተቃዋሚ ፓርቲዎች ምሁራንና ሌሎች የማኅበረሰብ አባላት ጋር በመገናኛ ብዙሀን የሚተላለፉ ውይይት አድርገዋል። በዚህ ውይይት ከተሳተፉት መካከል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በቅዳሜው ውይይት የተደመጠ የመሰለው ኢህአደግ በአስቸኳይ ጊዜ አዋጁ የሚወስዳቸው እርምጃዎች ግን እንኳን የፖለቲካ ልዩነትን ሊያስተናግድ ወደ ከፋ ሁኔታ የሚያመራ ነው ብለዋል። ሄኖክ ሰማግዜር አነጋግሯቸዋል። ያው እኛ ያልጠበቅነው እና ማንደግፈው ነው እሱ ይታወቃል። ባለፈው ቅዳሜ መንግስት በጠራው ስብሰባ ላይ ይህንኑ አስታውቃለሁ፣ ለሀገርም ለህዝብም እንደማይጠቅም እና ያደግ ከእንደዚህ አይነቱ ነገር ተቆጥቦ ለመሰረታዊ ለውጥ እንዲዘጋጅ የኢትዮጵያ ሕዝብንም እንዲያዘጋጅ እና ችግሮችን በሰላማዊ መንገድ ለመፍታት በድርድር ለመፍታት ልቦናው እንዲኖረው ተናግሬ ነበር ማለት ነው። ባለፈው ቅዳሜ በሬዲዮ ፋና በኩል በተጠራው ስብሰባ። አሁን ግን የአስቸኳይ ጊዜ አዋጁ በሳምንቱ መጨረሻ ዝርዝር ወጥቷል። በኮማንድ ፖስቱ ተቃዋሚዎችንና የእናንተን እንቅስቃሴ የመናገር እንደዚሁም የመደራጀት መብቶችን በተመለከተ ምን አይነት ተጽዕኖ ያሳድራል? የአስቸኳይ ጊዜ አዋጁ ምንም ጥያቄ የለም። ድሮንም ቢሆን የፖለቲካ ምህዳሩ እጅግ በጣም የጠበበ ነበር። እንግዲህ የበለጠ ለማጥበብ ካልሆነ በስተቀር በእኛ በኩል ብዙ የሚፈይደው ነገር ያለ አይመስልም። እንግዲህ ቅዳሜ ዕለት ውይይት ሲደረግ ነበረ ከተለያዩ አካላት እንግዲህ የአስቸኳይ ጊዜ አዋጁን ተመርክዞ ታዲያ በእናንተ እንቅስቃሴ በተለይ የተቃዋሚ ፓርቲዎች እንቅስቃሴ ላይ በዝርዝር የሚመለከታችሁና የማይመለከታችሁ ጉዳይ የተወያያችሁበት የተነጋገራችሁበት ሁኔታ አለ? በሀገሪቱ አጠቃላይ ጉዳዮች ላይ ነው የተነጋገር ነው። ኢትዮጵያ ወዴት እየሄደች ነው? ኢህአዴግ መንግስት ምን እያደረገ ነው? ምን ምን ማድረግ አለበት? በተለይም የገፋበት መንገድና ሀገሪቷ አደገኛ መስቀለኛ መንገድ ላይ መድረሷ ለሁሉም አይጠቅምም። ስለዚህ ነገሮች በሰላማዊና ሕጋዊ መንገድ እንዲፈቱ በውይይት እንዲፈቱ ኢህአዴግም ለዚህ እንዲዘጋጅ ለብቻ ለመቶ ሚሊዮን የኢትዮጵያ ሕዝብ መፍትሄ አመጣለሁ ብሎ የገፋበት መንገድ የማዋጣ ጨዋታ መሆኑን በስፋት ተነጋግረንበታል። ግን ምን ፋይዳ አለው እንደዚህ አይነት ውይይት? አሁን ሀገሪቱ የምትተዳደረው የሚመስለው በወታደር ነው የሚመስለው። ምክንያቱም የህግ አስከባሪዎች ተጠርጣሪዎችን ያለ ፍርድ ቤት ትእዛዝ በቁጥጥር ስር መዋል ይችላሉ በዚህ በአዋጁ። አዋጁ ተፈጻሚነቱ እስከሚያበቃበት ድረስ ደግሞ የተሀድሶ ትምህርት በመስጠት የሚለቀቀውን እንዲለቀቅ ወደ ፍርድ የሚቀርበውን ወደ ፍርድ እንዲሄድ፣ ማንኛውም ሬዲዮ ወይም የቴሌቪዥን ድምጽ፣ የምስል ፎቶ፣ ቲያትርና ፊልም የሚተላለፉ መልእክቶችን መቆጣጠርና መገደብ በጣም ሰፊ የሆኑ መብቶችን ነው ለወታደሩ የሚሰጠው። እና እንደዚህ አይነት ውይይት አገሪቱ በአስቸኳይ ጊዜ አዋጅ ላይ ያለች መነጋገር ምን ፋይዳ አለው ይላሉ። ይህ እንግዲህ በምን ጊዜም ቢሆን መንግስት የሚወስዳቸው እርምጃዎች በእኛ በኩል በተለይ ሰላማዊና ህጋዊ ትግሉን የሚጎዱ እርምጃዎች ማንንም እንደማይጠቅሙ፣ ለምሳሌ የሚዲያ አካባቢ ብዙ ሰዎች አስተያየት ሰጥቷል። የኢትዮጵያ ሚዲያ ጋቢስና የማይጠቅምም የማይጠቅም መሆኑን ተቃዋሚዎች ወደ ውጭ የሚያዩት እንዲሁም አንዱ የኔን ስም ጠቅሶ የኢትዮጵያ ሚዲያ ሙሉ በሙሉ ለተቃዋሚዎች የተዘጋ ስለሆነ ወደ ውጭ ማየቱ ምን ያስገርማል? ለውጭ ሚዲያዎች ኢንተርቪው መስጠት ምን ያስገርማል? በሬ ዘጋችሁት እኮ እናንተ ናቸው፣ ኃላፊነቱን የምትወስዱ እናንተ ናችሁ ብሎ አንድ ከተሰብሳቢ ሲናገር ነበር። ስለዚህ እንግዲህ ኢህአዴግ በአንድ በኩል እየሰሙ በሌላ በኩል ደግሞ ሌላ እርምጃዎችን እየወሰዱ ስለሆነ ውሎ አድሮ ከማየት በስተቀር እኛ ያለን አማራጭ ለኢህአዴግም ለኢትዮጵያ ህዝብም የሚያዋጡ መንገዶች የሰላም መንገዶች፣ ህዝቡን በሰላም መምራቱ፣ በሰላም እንዲኖር ማድረጉ፣ ህዝቡ ለክብሩ ለነጻነቱ በሰላም የሚያደርገውን ትግል መደገፉ፣ ህገ መንግስቱ በሚፈቅደው ደረጃ ህዝቡ እንዲደራጅ ለመብቱ እንዲንቀሳቀስ ከመፍቀድ ውጪ ያንን ለመገደብ የሚወሰዱት እርምጃዎች ብዙ እንደማይጠቅሙ እንዲያውም ከጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሮቹ በስተቀር ኢህአዴግ ባለስልጣናት በሙሉ የነበሩ ይመስሉኛል። የማውቃቸው ፊቶች በሙሉ ነበሩ። ይህ አይነት ውይይት እያካሄዱ በሌላ በኩል ደግሞ የፖለቲካ ምህዳሩን ይህ ይስፋ እየተባለ እየተጠየቀ የበለጠ ለመዝጋት ደግሞ መንቀሳቀስ፣ ምን አይነት ፖለቲካ እንደሆነ እንግዲህ እናያለን ማለት ነው። እንግዲህ የመገናኛ ብዙሃንንም በተመለከተ በተለይ በዝርዝር የተሰጠው ኢሳትና ኦሮሞ ሚዲያ ኔትወርክን መከታተል በኮማንድ ፖስቱ የታገደ ጉዳይ ነው። እንደው እስኪ ለአድማጮቻችን ለማብራራት ያህል የአስቸኳይ ጊዜ አዋጅ በታወጀባት አገር ውስጥ የተቃዋሚ ፖለቲካ ፓርቲ አባል መሆን ምን እንደሚመስል እስኪ ይግለጹልን። አሁን ከኔ ጋር ሲነጋገሩ በግልጽና በሙሉ ሀሳብና ነጻነት ነው ከኔ ጋር እየተነጋገሩ ያሉት። እኔ እንግዲህ እንዳልኩኝ እንደ ማንኛውም ኢትዮጵያዊ ፍርሀትም ስጋትም ጭንቀትም እየተሰማኝ ነው። ምንም ጥያቄ የለም። ለራሴ ብቻ ሳይሆን መቶ ሚሊዮን ኢትዮጵያ ሕዝብ ዲሞክራሲያዊ ስርዓትን አገኛለሁ፣ በሰላም ለመኖር የሰላም ዋስትና አለኝ፣ ሕገ መንግስቱ ይህንን ዋስትና ያከብርልኛል፣ የበለጸገች ዲሞክራሲያዊ ኢትዮጵያ ትፈጠራለች ብሎ በተስፋ ስጠብቅ የነበረው ወጣት መልሱ እንደዚህ ከሆነ በጣም አስቸጋሪ ነው። በሰላማዊ መንገድ ሚሊዮኖች መሰረታዊ ለውጥ እየጠየቁ ነው። መሰረታዊ ለውጥ ለሚጠይቅ ወጣት ለሚጠይቅ ህዝብ መልሱ ጥይት መሆን የለበትም። ይህንን አስቡበት ብዬ በአደባባይ ለኢህአዴግ መሪዎች ለመናገር የሚገባኝን ተናግራለሁ። ዞሮ ዞሮ እንግዲህ ህዝቡ በእንደዚህ አይነት ሁኔታ የመፍት ትግሉን ያቆማል አያቆምም? ያ እንዳለ ሆኖ፣ ዋና ጉዳይ ግን ሀገሪቷ ወደ ተሻለ ሰላማዊ ሽግግር፣ ወደ ሰላማዊ መንገድ ህዝቡ በሰላም ወጥቶ በሰላም ስራውን ሰርቶ ወደሚገባበት አይነት ሁኔታ እየመሯት እንዳልሆነ እንዳልኩ ባለፈው ቅዳሜ ያልተነሳ ጥያቄ የለም፣ በዚህ አቅጣጫ ማለት ነው። ከኛም ሌሎች ተሰብሳቢዎችም በአብዛኛው ኢህአዴግ ደጋፊዎች ይመስሉኛል። ከነሱም አንዳንድ ኢህአዴግ ደጋፊዎች ናቸው ብዬ የማያቸው ጥያቄዎች አንስተዋል። ሁላችንም የጋራ ሀገር አለን። በዚህ የጋራ ሀገር ውስጥ አንድ ፓርቲ ብቻ ብቸኛ ወሳጅም ብቸኛ ተወካይም መሆን የማይችልበት ደረጃ ላይ ደርስናል። ስለዚህ ለምትወስዷቸው እርምጃዎች ደጋግማችሁ ያስቡበት፣ ሀገሪቱና ሕዝቧን ወደ ተሻለ ሰላማዊ ሽግግር ምሩ የሚል ጥያቄ ሲነገር ነበር ማለት ነው። ቅዳሜ እኔም ሁለት ዙር ነው የተሰጠኝ እድል እና ሁለቱንም ዙር መሰረታዊ ጉዳይ ናቸው የሚላቸውን የይስሙላው ዲሞክራሲና የይስሙላው ፌዴራሊዝም ሀገሪቷን ወደዚህ እንደከተታት የይስሙላ ምርጫም የትምን እያደረሳት እንዳልሆነ በዚህ ላይ ደጋግሞ እንዲያስቡበት ነበር ያልኩኝ። እንዲያውም ትላልቅ ቤ ወደ ሰባት ስምንት የሚሆነው የኢህአዴግ ባለስልጣናት አብረን ነበር የምሳ ቁጭ ብለን የበላን ነው። እኔ ወደ ተሻለ ወደ ብሔራዊ እርቅ ለሀገሪቷን ለመምራት የተዘጋጁ መስሎን ነበር የሰሙ መስሎኝ ነበር ማለት ነው። ብዙ ነገሮችን በጣም ነው የማመሰግነው። ዶክተር መራራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና በኢትዮጵያ ትልቁ የተቃዋሚ ፓርቲዎች ጥምረት መድረክ አመራር አባል ለሰጡኝ ማብራሪያ አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ባለው በአስቸኳይ ጊዜ አዋጁ ዙሪያ የተለያዩ ቅንብሮችና ዘገባዎቻችን ሰሞኑንም ይቀጥላሉ። አሁን ወደ ተከታዩ ትንታኔ ርዕስ ልውሰዳችሁ። በተለያዩ አገሪቱ ክፍሎች የሚካሄድ የተቃውሞ እንቅስቃሴ ተከትሎ ከታየው የጸጥታ መደፍረስ ጋር ተያይዘው ወደ የሚማሩባቸው ኮሌጆችና ዩኒቨርሲቲዎች መሄድ ተስተጓጉለው ከሰነበቱ ተማሪዎች የተወሰኑት ወደ ትምህርት ቤቶቻቸው የሚያደርጉት ጉዞ ተሳክቶ ትምህርት መጀመራቸው ተነገረ ይለናል። አንዳንዶቹ ኮሌጆችና ዩኒቨርሲቲዎች የትምህርት መግቢያ ቀኑን ሲያራዝሙ የቆዩ መሆናቸውም ተመልክቷል። እንደ ጎንደር ዩኒቨርስቲ ያሉት ለሶስት ጊዜያት ያህል የተማሪዎችን የትምህርት መጀመሪያ ጊዜ ሲያስተላልፉ፣ በመቀሌ ዩኒቨርሲቲ ተማሪዎች በዚህ ሳምንት ማብቂያ መግባታቸው ተነግሯል። የአሜሪካ ድምጽ ማምሻውን ያነጋገራቸው ተማሪዎች እስካሁን ትምህርት ያለመጀመሩንና በያሉበት የሚታየውን የጸጥታ ሁኔታ ነው ጨምሮ የገለጡት። ወለጋ ዩኒቨርስቲ ነበር። ባለፈው አመት አንደኛው አመት ተማሪ ነበርኩ። ባለፈው አመት ስለ ፖለቲካ ምናምን ነገር ስለ ተባረርኩ። ተመልሼ መሄድ አልቻልኩም እና እኔ ደግሞ አዲስ አበባ አካባቢ መጣው ጊዜ ትናንትና ነበር። መንገዱ እስከዚህም ሰላም አይደለም። የጸጥታ ኃይሎች ብዙ ናቸው እና በጣም በጣም አስቸጋሪ ነው መንገዱ። ወለጋ ነበርኩ። ወለጋ ላይ በጣም ብዙ የሰላም ኃይሎች በጣም ይበዛሉ። በቃ ወደ አዲስ አበባም እንደዚህ ነው። ኦሮሚያ በሙሉም እንደዚህ ነው። የኦሮሞ ተቃዋሚ ሰዎች አሉ እና እነሱ ሰላም እስከምናገኝ ምንም እንቅስቃሴ አንፈልግም እያሉ ነው። እኔ ከዩኒቨርሲቲ ስለተባረርኩ የተወለድኩት ሀገርም መንግስት ነገሮችን ላይ ስላደረገ ለሰላም ብዬ ነው ከዛ የወጣው እንደሚታወቅ በኮማንድ ፖስት ነው የሚመራው፣ ኢትዮጵያ ግን እኔ አሁን አምቦ ነው ያለው ምንም የትምህርት ገበታ የሚባል ያው እስካሁን ምንም የለም። ተማሪ አንቀሳቀስን ያው ማኪና ብቻ ነው የሚዘው ነው እና አሁን እኔ የትምህርት ገበታ ምናምን የለም በጭራሽ። ማ የምንመርተመን ጀምረን ትምህርትን ግን የአምቦ ዩኒቨርሲቲ አሁን ተማሪዎች እየገቡ ነው። ያው ሪብሻ ምናምን የለም። ያው ዲሽ ኢሳትና ወይምን መጠቀም ምናምን የለም። እየቀየሩ ነው አሁን ኢሳትና ወይም መጀመሪያ ያው በሁለት አንቴና ነው የሚጠቀሙ አሁን ግን ሁሉም ሰው በቃ አንቴናው ምናምን ነቅለዋል። ምንም የኢንፎርሜሽን ኢንተርኔትም የሁሉም ነገር አይሰራም እዚህ ግን አንዳንድ ቦታ ብቻ የሆነ ዋይፋ ምናምን ይሰራል። እሱም በጣም ሰው እየፈራ ነው ምንም መጠቀም ምናምን የለም። ለዚህ ነው ያለው። በጣም ሰው መንቀሳቀስ ያው አስቸጋሪ ነው በጣም አምቦ ማንገድ ላይ ፖሊስና ያው መከላከያ ነው ያለው ሰው ዝም ብሎ እስከ አስራ ሁለት ሰዓት ብቻ ነው የሚቆዩ፣ ወደ ቤት ነው የሚገቡ። ምን እናርግ ነው በቃ። ከዚህ በኋላ እንዴት ነው የምናወራው? እዛ ነው የሚያስቡ። በየቦታው ማ አራት በላ ከባቢ ቆይ ይቻለ እዚህ ማለት ነው ያው ማንገድ ላይ ብዙ ሰው አይታይም። ማለት የተማሪዎች ማለት ወደ ዶርም ነው የሚገቡ፣ እስከ መታ አይቆዩም በተያያዥ ርዕስ ዘጋቢያችን ግርማ የገብሩ ከመቀሌ በሳምንቱ መጨረሻ ወደ ትምህርት ገበታቸው የተመለሱና አዳዲስ ተማሪዎችን አነጋግሯል። ተማሪዎቹ ወደ መቀሌ ለመጓዝ ስጋት እንደነበረባቸው ገልጠው አሁን ያለው ሁኔታ ግን ሰላማዊ መሆኑን ነው የነገሩት። ማምሻውን ተማሪዎቹን ያነጋገረው ግርማ የገብሩ እስኪ፣ አሁን ሙሉ ስምሽን ድምፅሽን ከፍ አርገሽ እስኪ ንገርኝ። ስሜ ሳምራዊት መሳፍ እንትባላለሁ። የመጣሁት አማራ ክልል ወረዳው ጠገኝ ነው። ከተማ ደግሞ ሰራቀት ትባላለች። በእውነት እኔ መጀመሪያ እግዚአብሔር ማመስገን እንፈልጋለሁ። ምክንያቱም ከዛ ስንነሳ ሁኔታዎች ሁሉ ያልተስተካከሉ ስለነበሩ በጣም ፈርተና፣ አብዛኛው ሰው እንደውም ቀሪ ነበር። ምላይ በቃ ለቴዶ እንደ ምናን በስልክም በምንም በአካልም እንደዛ ነበር። ምድሪ ግን እግዚአብሔር የተመሰገነ ይሁን፣ አቀባበሉ ማረፍ ነው። በቃ ሁሉም ነገር ከጠበቅኩት በላይ ሆኖ ነው የቆየኝ። በተለይ በግቢ ጉባኤ ምናምን አቀባበል ተደርጎ ነበር። እጅግ በጣም በቃ ከህሊና በላይ ነው እውነት ለመናገር ማለት ነው። እግዚአብሔር ነው የሚያውቀው። አሁ ሳምራዊት፣ አሁን ገና ከጅምሮ ከመጣሽ ጀምሮ አሁን የታወቅሻቸው ጓደኞች አሉሽ? አዎ አሉኝ። አንዲቱ ከአዲስ አበባ የመጣች ናት። አንዲቱ ግን ይት እንደሆነ ብቻ ትግራይ ናት። በጣም እኔን የምትመስል ነው ያገኘው ከዶርሜናት። እኔ እንጃ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። አሁን እንዳየ ነው እንኳን ደህና መጣችሁ አቀባበል ነው እየተደረገ ያለው። ጥሩ የትምህርት ዘመን እንዲሆንልሽ ደግሞ እመኝልሻለሁ። በጣም አመሰግንሻለሁ ሰምራ። አመሰግናለሁ። እግዚአብሔር ይስጥል። መልካሙ ዳኝ ይባላል። ሆኜ የመጣው አፋር ክልል ነው። የሶስተኛ ዓመት ኮምፒውተር ሳይንስ ተማሪ ነው። መልካሙ፣ ካለው የኢትዮጵያ ሁኔታ አንጻር ስናየው በአጠቃላይ እንዴት ነው አሁን የትምህርቱ ሁኔታ አጀማመሩ? የትምህርት ሁኔታ አጀማመር በጣም ደስ የሚል ነው እንደጠበቅ ነው ሳይሆን እንዳልጠበቅ ነው ሆኖ አግኝተነዋል። ምክንያቱም እየጠበቅ ነው የነበረ ትንሽ በሰላም ጉዳይ በቤተሰብ በመጨናነቅ ጉዳይ ነበር እያይታችሁት እንጂ ከዚህ ደረጃ ላይ ትደርሳላችሁ የሚል ሰላም በውስጣችን ላይ አስበንና አድርገን የመጣነው የመጣ ነገር አይደለም። ግን እንደጠበቅ ነው ሳይሆን እንዳልጠበቅ ነው ነገር አግኝተን ሁሉም በሰላምና በፍቅር ማጀማመር ላይ እንገኛለን። ከሁኔታው አንጻር ተግቶ ያልመጣ ተማሪ የምታውቀው ጓደኛ አለ? ሰግቶ የቀረ ተማሪ አላየውም። ብዙም ጓደኞቼ ጋር አብረን ነው የመጣ ነው የቀረ ተማሪም አልነበረም። ሰላም ቦታ እንዳለን ነው ከዚህ በፊት እንደዶች ቢዮታዎች ላይ ብጥብጥ እንዳለን ያለን ከዚህ ግን ምንም ነገር እንደሌለን ስለምናስብ እዚህ ቦታ ላይ ምንም አይነት በስጋቻ ምክንያት የቀረ ተማሪ አላየውም፣ አልሰማውም። ዛሬ ደግሞ እንኳን ደህና መጣችሁ ዝግጅት እየተካሄደ ነው እዚህ መቀለ ዩኒቨርሲቲና፣ እንዴት አገኘኸው? ተማሪዎቹንስ እንዴት እየተቀበልካቸው ነው? አንተ እንግዲህ ነባር ተማሪ ስለሆንክ በመቀሌ ዩኒቨርሲቲ የአዳዲስ ተማሪዎችን እንኳን ደህና መጣችሁ ፕሮግራሙ በጣም ደስ ይላል። አዲስ ተማሪዎችን የምናበረታታበት እንቀበለም በጥሩ ሁኔታ ወልካም ብለን ተቀብለናቸዋል። በዚህ ሁኔታ ቢቀጥል ደስ ይለኛል። መልካሙ እንግዲህ መልካም የትምህርት ጊዜ ይሁንልህ። በጣም ነው ማመሰግነ። እሺ፣ በጣም ነው የማመሰግናለሁ። መልካም ጊዜ። ማን ልበል ሙሉ ስምሽ? ስሜ አብርሀት ክርፊያል ይባላል። እሺ፣ ኬት ነው የመጣሽው? አድዋ። አዲስ ተማሪ ነሽ? ለዩኒቨርሲቲው ለዚህ ካምፓስ አዲስ ተማሪ አይደለኝ። ታሞኝ ነበር እና ውዝድሮ መልቼ ብሄድ አሁን እንደ አዲስ ገባት። ሁኔታው አሁን እንግዲህ ሰላም ነው ወይ? የትምህርቱ አቀባበል እንዴት ነው? ዩኒቨርሲቲው እንዴት እየተቀበላችሁ ነው? ጥሩ ነው፣ እግዚአብሔር ይመስገን። ደህና ነው ዩኒቨርሲቲው። ከመጀመሪያ እስካሁን ጥሩ ነው። ተማሪው እኛና ሌላም ሁሉም በኩል ጥሩ ነው እየተቀበሉት ምን አይነት የትምህርት ክፍል ውስጥ ነው ያለሽው? እኔ ሩራል ዲቨሎፕመንት አግሪካልቸር ኤክስቴንሽን በአግሪ ዲፓርትመንት አብረት። እንግዲህ በጣም ነው ማመሰግንሽ። መልካም የትምህርት ጊዜ ሆነልሽ። አመስግናለሁ። ስሜ መሰረት ሶርሳ ይባላል። የመጣሁት ከሻዋ ነው። ግቢ ውስጥ ኖርኩበት። የአምስተኛ አመት የኢንዱስትሪያል ኢንጂነሪንግ ተማሪ ነው። እንዴት ነው ትምህርት? እንግዲህ አዲሱ አመት እንዴት ይዛችሁታል? መሰረት፣ አዲሱ አመት በጣም ደስ በሚል ሁኔታ ነው። ከአስራ ስምንት ጀምሮ ነው የተያዘው ይቅዱ ሲኒየር ተማሪዎችን በመቀበል ማለት ነው። ከሀያ ሰባት ጀምሮ ደግሞ የፍሬሽ ተማሪዎች አቀባበል ነበረ። በሁለቱም በኩል አቀባበል ስናደርግ እንደውም ከየፌርማታዎች ከኤርፖርትና እንደውም ከበር እስከ ዶርማቸው ድረስ እቃቸውን በመሸከም በጣም ደስ በሚል ሁኔታ ስንቀበላቸው ነበረ። እኛ ጋር እንደዛ ብዙም የሚያሰጋ ነገር የለንም። አሁን ስለዚህ አሁን መሰረት አንቺን የሚያሳስብሽ ነገር አለ? በዘንድሮ እንዴት ነው አሁን የትምህርቱን አጀማመርሽ በግልሽ ትምህርት አጀማመር አምስተኛ አመት እንደመሆኑ የማ ኢንተርንሽፕ ነበርኩኝ። ፕሬዘንቴሽናችን ጨርሰን አሁን ክላሳችን ተጀምሯል። ኦልሬዲ አሁን በጥሩ ሁኔታ ትምህርታችን እየተከታተለ ና ያለን በራሴ በኩል የሚያሳስበኝ ነገር የለም። ግን በቤተሰብ በኩል የሚያሳስቡ ነገሮች አሉ። ለቤተሰብ ብቻ አይደለም ለጓደኞችም ማስረዳቸው ነገር አለ እንደኔ እንደኔ ማለት ነው። ኢትዮጵያ፣ መንግስትም የኢትዮጵያ ሕዝብም ሆ ብሎ ለሰላም መቆም አለበት። በቃ ተቃውሞቹን በህጋዊ መንገድ ገልጸው በህጋዊ መንገድ ሁሉም ነገር መሰራት ያለበት እያምናለሁ። በብጥብጥ የሚመጣ ነገር የለም። አሁንም ያለቁት ህዝቦች በጣም ጥቃዘን ነው የተሰማኝ። አሁንም ግን አንድም ሰው ሳይሞትብን ሰላም ባለው ሁኔታ ሁላችንም ችግሮችን ቢፈታ ነው። መልካም የትምህርት ጊዜ እንዲሆንልሽ እመኝልሻለሁ። እኔም በጣም አመሰግናለን ግዜ አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበ ና ሁለተኛውን አጋማሽ ስርጭታችንን በርእሰ ወሬዎቹ መጀመር አልቻለም። ከጊዜ አንጻር አሁን ወደ ቅድ መጀመር ነው የአስቸኳይ ጊዜ አዋጅ ወደ ተኮረ ትንታኔ እንዳልኩት ተከታዩ በአስቸኳይ ጊዜ አዋጁና በአስቸኳይ ጊዜ እርምጃዎች አፈጻጸም መመሪያ ላይ የተካሄደ ውይይት ነው። ዶክተር ጸጋዬ አራርሳ የሕግ ባለሙያና በአውስትሬሊያ ሜልበርን ዩኒቨርሲቲ የሕግ ጉዳዮች ተመራማሪ አዋጁን ህጋዊ ህገወጥነት እያሉ ነው የሚጠሩት። ሶሎሞን አባተ አነጋግሯቸዋል። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። ዶክተር ጸጋዬ አራርሳ ጤና ይስጥልኝ እንደምናመሹ ጤና ይስጥልኝ እንደምናመሽ ሰለሞን እግዚአብሔር ይመስገን አሁን የደወልኩልዎት በዚህ ከትናንት በስቲያ ይፋ በተደረገው የአስቸኳይ ጊዜ አዋጅ የአፈጻጸም መመሪያ ላይ ነበረ ይሄ አዋጅ ሲጀምር ህገ መንግሥታዊ ስርዓቱን ለማስከበር ብሎ ነው የሚጀምረው እስቲ በአስቸኳይ ጊዜ አዋጅና በህገ መንግሥታዊ ስርዓት መካከል ያለውን ልዩነትና አንድነት ያብራሩልኝ መልካም ሰለሞን አመሰግናለሁ። ይሄ በጣም ግሩም ጥያቄ ነው። በኢትዮጵያ ውስጥ እንደምታውቀው አስቸኳይ ጊዜ አዋጅ የሚታወጀው አራት መሰረታዊ ሁኔታዎች ሲኖሩ ነው ይላል አንቀጽ ዘጠና ሶስት የህገ መንግስቱ። አዎ እነዚህም የጦርነት ሁኔታ ሲኖር ማለትም ከውጭ ጠላት ሲወር፣ ሁለተኛ በጣም ከኖርማሉ የህግ አስከባሪዎች አቅም በላይ የሆነ የህግና ስርዓት መፍረስ፣ ሶስተኛ የተፈጥሮ አደጋ ሲኖር እና እንደዚሁም ወረርሽኝ የመሰለ በሽታ ሲኖር። በእነዚሁ ጊዜዎች የኢትዮጵያ መንግስት፣ በተለይም ደግሞ የፌዴራሉ የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጅ ያወጣል ይላል። ይሄ ማለት አስቸኳይ ጊዜ አዋጅ አውጥቶ እነዚህን ሁኔታዎች ለመቆጣጠር እንዲያስችለው የኢትዮጵያ መንግስት ስራ አስፈጻሚው አካል ልዩ ስልጣን ይሰጠዋል ማለት ነው። ልዩ ስልጣን ሲሰጠው ደግሞ አንዳንድ ህገ መንግስታዊ መብቶችን የመገደብ አቅም ይኖረዋል ማለት ነው። ምን ማለት ነው? ይሄ አስቸኳይ ሁኔታው በጣም አስፈላጊ ከመሆኑ የተነሳ ህጋዊ የሆነ ህገ ወጥነትን ለመንግስት የስልጣን አካላት ይሰጣል ማለት ነው። ህጋዊ የሆነ ህገ መንግስታዊ መብቶችን የመጣስ ስልጣን ይሰጣል። ይሄ ኤክሰፕሽናል ወይም የልዩ ጊዜ ሁኔታ የሚፈጥረው ሁኔታ ነው ማለት ነው። እና በእኛ አገር አሁን የታወጀው አዋጅ የሚለው የዜጎቹን ደህንነትና ህገ መንግስታዊ ስርዓቱን ከአደጋ ለመጠበቅ ሲባል ነው የሚለው የተሰጠው ምክንያት። እኔ እንደ አንድ የህግ ባለሙያ ለረጅም ጊዜ የዚህን ሀገር ሁኔታ በተለይ አሁን ያለውን የተቃውሞ እንቅስቃሴዎች ሁኔታ ስከታተል ነበርኩኝ እና ከሁለት ሺ አስራ አራት ከማስተር ፕላኑ ጋር ተያይዞ ይሄ ግርግር ከተነሳ ጊዜ ጀምሮ የምንጠይቀው ጥያቄ የነበረው ህገ መንግስቱን የሚጥስ ማስተር ፕላን ነው ህገ መንግስቱን የሚጥስ ፖሊሲ ነው። የዜጎችን መብት የሚጥስ በተለያየ ደረጃ ህገ መንግስታዊ መብቶችን የሚጥስ ነው። የፌዴራል ስርዓቱን ኢንቴግሪቲ ወይም ወጥነት የግለሰቦችን መብቶች፣ የቡድኖችን መብቶች ለምሳሌ ቤት እና የተደላደለ የኑሮ ሁኔታ አዲኩዌት ሊቪንግ ስታንዳርድ የሚባለውን እንዳያሟሉ ያደርጋል። ቤት የለሽ፣ ስራ የለሽ፣ መሬት የለሽ ያደርጋቸዋል። ከዛ ባሻገር ደግሞ ህዝቡ ተቃውሞ ሲወጣ ህዝቡ ላይ የተወሰደው እርምጃ ለምሳሌ መግደል፣ ማሰር፣ በስፋት አንድ ላይ ባሉ በተሰበሰቡ የተሰበሰቡ ሰዎችን ማፈስ። እነዚህ ሁሉ ነገሮች ህገ መንግስታዊ ደረጃቸውን የጠበቁ አይደሉም። የታሰሩ ሰዎች የሚያዙበት አያያዝ ስርዓትን የተከተለ አይደለም። አለ አግባብ እና በዘፈቀደ ሰዎች ተገድለዋል። ይሄ ሁሉ ህገ መንግስትን ይጥሳል። የክልሎችን ስልጣን ጥሶ በኮማንድ ፖስት ክልሎቹን ያስተዳድር ነበር የፌዴራል መንግስቱ። ይሄም የፌዴራል ስርዓቱን ያናጋል፣ ህገ መንግስቱን ሙሉ በሙሉ ጥሷል የሚል ክርክር ተደጋግሞ ተደጋግሞ ሲነሳ ነበር። ይሄ የአስቸኳይ ጊዜ አዋጅ ከመደንገጉ በፊትም ጀምሮ ማለት ነው የሚሉኝ ዶክተር በፊት ነው አዎ፣ አዎ እና በዚህ ሁሉ ጊዜ ውስጥ ተቃውሞ አድራጊዎች የሚጠይቁት ህገ መንግስቱ ይከበር፣ ህገ መንግስት ውስጥ የተቀመጡ መብቶቻችን ይከበሩ፣ የህገ መንግስቱ ያደራጀው የፌዴራል ስርዓት ይከበር፣ ክልሎች ራሳቸውን ያስተዳድሩ፣ ክልሎች በመሬት ጉዳይ በራሳቸው የውስጥ ጉዳይ የፌዴራል መንግስት አይግባባቸው። ለምሳሌ የፌዴራል ሰራዊት በእንደዚህ አይነት ጊዜ ወደ ክልሎች ውስጥ ገብቶ ስራ የሚሰራው አንድም በአስቸኳይ ጊዜ አዋጅ ከተደነገገ እና የነሱ ጣልቃ መግባት አስፈላጊ ነው ተብሎ በህግ ከተወሰነ፣ ወይም ደግሞ በፌዴሬሽን ምክር ቤት ትዕዛዝ የወጣ እንደሆነ በክልሎች ውስጥ ፌዴራል መንግስቱ ጣልቃ የመግባት ስልጣን ይገባዋል ይኖረዋል ተብሎ ትዕዛዝ የተሰጠ እንደሆነ ብቻ ነው። ይሄ ሳይሆን ነው የፌዴራል ልዩ ኃይል ማለት የፌዴራል ጦሩ ስፔሻል ኮማንዶ፣ ልዩ ኮማንዶ፣ አጋዚ የሚባለው ማለት ነው። ሌሎችም የተለያዩ ክልሎች ልዩ ኃይሎች በኦሮሚያ ለምሳሌ፣ በኋላ ደግሞ ከነሐሴ ጀምሮ በአማራ ክልል እየገቡ ይሄን እንቅስቃሴ ያደርጉ ነበር። ይሄ ሁሉ ሲሆን ህገ መንግስታዊ ስርዓቱን አደጋ ውስጥ እየጣለ ነው መንግስት የእኛን ህገ መንግስታዊ መብት እየጎዳ ነው ብለው ተቃውሞዎች ይናገሩ ነበር። ነገር ግን መንግስት ተቃውሞዎቹን የውጭ ኃይሎች፣ አንዳንድ ብሶተኞች እንደዚህ እያለ ይገልጽ ነበረና አሁን በዚህ ሰዓት ህገ መንግስታዊ ስርዓቱን ለመጠበቅ ነው ይሄንን አስቸኳይ ጊዜ ያወጣሁት ማለቱ መንግስት ነገሩን ትንሽ የግራ ገብ ያደርገዋል ። ማለትም ምን ህገ መንግስታዊ ስርዓት ቀረና የሚል ነው እኔ እንደማየው። ቀድሞውንም ቢሆን ህገ መንግስታዊ ስርዓቱን መንግስት ራሱ ንዶ በህግ የበላይነት ከሚመራ አስተዳደር ወደ ሀይል አገዛዝ የገባ ስርዓት ነበረ ለተወሰነ ጊዜ ቢያንስ ከሁለት ሺ አስራ አራት ጀምሮ። አሁን ደግሞ አስቸኳይ ጊዜ አዋጅ የወጣበቱ ምክንያት አሁን ማብራሪያውንም አዋጁንም ስናይ እንዲሁም የሚመስለው አብዛኛው ንብረትን ለመጠበቅ ነው የሚመስለው ደጋግሞ የሚገለጸው ነገር ንብረትን ለመጠበቅ ዜጎችን ይላል። ከዛ ቀጥሎ ህገ መንግስታዊ ስርአቱን ለመጠበቅ ነው። ንብረቱን ለመጠበቅ ደግሞ ያስፈለገበት ምክንያት ብዙዎቹ ንብረቶች የተጎዱት በአመጹ የተጎዱት ንብረቶች የውጭ ድርጅቶች፣ የውጭ ሀገር ኢንቨስተሮች ንብረቶች ስለሆኑ እነሱ ደግሞ አሁን መውጣት ስለጀመሩ ኪሳራና የህግ ተጠያቂነት ማብሮት ስለሚመጣ መንግስት ምንም አይነት እርምጃ አልወሰደም ይህን ለመቆጣጠር የሚል ትችት ስለሚያመጣ በህግም ከተጠያቂነት ለመዳን አንደኛ፣ ከዛ ተጠያቂነት ለመዳን የህግ ማዕቀፍ አስፈላጊ ስለሆነ የአስቸኳይ ጊዜ አዋጅ አውጥተን ይሄንን እርምጃ ለመውሰድ እየሞከርን ነው ለማለት። ሁለተኛ ደግሞ ከፍጹም የኃይል አገዛዝ ወደ ለየለት የአፈና አገዛዝ መሸጋገርን የሚያሳይ ክስተት እየሆነ ነው። አሁን በተለይ ደግሞ አሁን የአስቸኳይ ጊዜ አዋጅ ማስፈጸሚያው የኮማንድ ፖስቱ መመሪያን ስትናይ ውስጡ የተቀመጡት ነገሮች የሚያሳዩት በሀያ አንቀጾች የተቀመጡ ክልከላዎች አሉ። አክቹዋሊ ወደ ሰላሳ አንድ አንቀጾች ናቸው በጠቅላላ። አሁን ክልከላዎች ማለት የተቀመጡት ነገሮች ክልከላዎቹ ወደ ሀያ አንቀጾች ናቸው። እነዚህን በሙሉ በዝርዝር በምናይበት ጊዜ አብዛኞቹ ሰዎች እንዳይገናኙ፣ እንዳይናገሩ፣ ወደ ሰልፍ እንዳይወጡ ተአቅበ እንዳያደርጉ አድማ እንዳያደርጉ። ለምሳሌ ከስራ መቅረት፣ ከትምህርት መቅረት፣ መንገዶችን መዝጋት፣ እነዚህ ሁሉ ነገሮች ምንድን ናቸው ተብሎ የታየ እንደሆነ ወይም ምልክት ማሳየት፣ ልብስ መልበስ፣ የተለያዩ አርማዎችን ማየት። ልብስ መልበስ ስንል ይቅርታ፣ እንደው ግልጽ ለማድረግ ያህል ያልተፈቀዱ አልባሳት መልበስ ይላል። አዎ ያልተፈቀዱ አልባሳት ማለት ነው። ያው እሱኑ ለማለት ነው እና እነዚህን ማድረግ የሚሉት ነገሮች ስናይ ምልክቶች ማሳየት የሚለው ለምሳሌ ተቃውሞ ምልክት፣ ይሄ የኦሮሞ ተቃውሞ የድምጻችን ይሰማ ልጆች ተቃውሞ የሚያሳዩት ምልክት እጅን አጣምሮ መቀመጥ፣ መቆም፣ እንደዚህ አይነት ማለት ነው። እነዚህን ማድረግ፣ መፈክሮችን ማድረግ፣ ሚዲያዎችን መከታተል መከታተል ነው የሚለው። አንዳንድ ሚዲያዎችን መከታተል፣ ማህበራዊ ድረገጾች በሞባይል ወዘተ፣ ቴክስት ማስተላለፍ እነዚህ ሁሉ ጥፋት እንደሆኑ እና የአስቸኳይ ጊዜ እርምጃ ሊወሰድባቸው የሚገባ ተግባራት እንደሆኑ ያስረዳል። እነዚህን ስናይ ምንድን ነው የሚያሳየው? በአጭር አገላለጽ ይህ አስቸኳይ ጊዜ አዋጅ ሊወስ- ሊያደርግ የፈለገው ነገር ተቃውሞውን መግታት ነው። እነዚህ ሁሉ ተግባራት በተቃውሞ ሂደት ውስጥ የታዩ ናቸው። ቀጥታ ለተቃውሞ ምላሽ የሚሆን ተቃውሞ የማድረግ ወንጀል ነው የሆነው ማለት ነው አሁን በግልጽ አድማጮች ዝግጅቱ አላበቃም። ሰለሞን ከዶክተር ጸጋዬ አራርሳ ጋር የጀመረው ውይይት በቀጣይ ፕሮግራማችን ይመለስበታል። ወደ መጨረሻው የምሽቱ ቅንብር እንለፍ። ሳምንታዊ በስፖርት አዘጋጅና አቅራቢ ሰለሞን ክፍሌ እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ። መሰለች መልካሙ በአምስተርዳም ሆላንድ፣ ሹሬ ደምሴ በቶሮንቶ ካናዳ ማራቶን የሴቶቹን ዳንኤል ዋንጂሩና ፊሌሞን ሮኖ ደግሞ የወንዶቹን አሸንፈዋል። የኦሊምፒክ ሻምፒዮኖቹ ሞፋራና ሩት ቤታ የ2016 ዓ.ም የአውሮፓ ምርጥ አትሌቶች ተባሉ። በእግር ኳስ የአገር ውስጥና የውጭ ፕሪሚየር ሊግ ውድድሮችን ዜናም ይዘናል። አብራችሁን ቆዩ። በትላንቱ የአምስተርዳም ማራቶን ያሸንፋሉ ተብለው ቅድሚያ ግምት የተሰጣቸው ሦስቱ ሴቶች ፕሪስካ ጂፕቱ መሰለች መልካሙና መሰረት ኃይሉ ነበሩ ሌሎቹ ከመሪዎቹ ጋር በቅርብ ርቀት ሲከተሉ የቆዩት ደግሞ አበበች አፈወርቅ ዲባባ ኩማና ዩኒስ ቹምባ ናቸው አስር ኪሎ ሜትር ድረስ ይሄ ግሩፕ አብሮ ዘልቋል ከዚያ በመጀመሪያ ኩማ ቀረች ቆይተው ሰላሳኛው ኪሎ ሜትር ላይ በመሰለች መልካሙ እየተመሩ ዩኒስ ቹምባ እና አበበች አፈወርቅ ታዩ። በመጨረሻም 2 ሰዓት 23 ደቂቃ ከ40 ሴኮንድ በሆነ ጊዜ ቀድማ ስታዲየሙ በድል የገባችው መሰለች መልካም ሆናለች። መሰለች በ2009 እንደ አውሮፓውያን ዘመን አቆጣጠር በ10 ሺህ የዓለም የብር ሜዳሊያ ተሸላሚ መሆኗ ይታወቃል። መሰለች መልካሙ በዚህ የአውሮፓውያኑ ዓመት 2016 ብቻ አሸንፋ ፖዲየሙ ላይ ስትወጣ ለሦስተኛ ጊዜ ነው። ዱባይ ላይ ሦስተኛ ሃምቡርግ ጀርመን በአንደኝነት ማጠናቀቋ አይዘነጋም የወንዶቹን በአስደናቂ ሁኔታ በአንደኝነት ያጠናቀቀው ዳንኤል ዋንጂሩ ነው የኮርሱን ሬኮርድም ሰብሯል ከግሉ ፈጣን ጊዜ ላይም በትንሹ ሶስት ደቂቃዎች ላጭቷል ኪትዋራ ከ26 ሴኮንድ በኋላ በሁለተኝነት ሲያጠናቀቅ ኩሙታይ ሦስተኛ ሆኗል ወደ ቶሮንቶ ካናዳ እንምጣ እንዳልኩት በሴቶቹ አሸናፊዋ ከኢትዮጵያ ሹሬ ደምስ ሲሆናለች የመጀመሪያዋ ሴት አትሌት ሆናለች ሹሬ በተሳካ ሁኔታ ሻምፒዮንነቷን ለመከላከል ሁለት ሰዓት 25 ደቂቃ ከ19 ሴኮንድ ነው ያስመዘገበችው ጊዜ በዚህ ውድድር አብዛኛውን ርቀት በቀዳሚነት የሮጡት መሰለችና ሦስቱ ኢትዮጵያውያን ታደለች በቀለ አሸቴ በከሬ እና ና ፋጡማ ሳዶ ነበሩ ሊያበቁ አምስት ኪሎ ሜትር ከቀረ በኋላ ግን ውድድሩ በሹሬ ደምስ አሸናፊነት እንደሚጠናቀቅ ግልጽ ሆነ ታደለች በቀለ ጎብዛለች በሁለተኝነት ገብታለች ሁለት 26 31 ነው ጊዜዋ። የኬንያዋ ረቤካ ቼሲር ሶስተኛ። የወንዶቹን ኬንያዊው ፊሌሞን ሮኖ ውድድሩ ከመጀመሩ በፊት የደረሰበትን አደጋ ተቋቁሞ በማሸነፉ ተደንቋል። ጊዜው ሁለት ሰዓት ስምንት ደቂቃ ሀያ ሰባት ሴኮንድ ነው። ከኦሎምፒክ ሻምፒዮኑ ከኢሉዊድ ኪፕቾጌ ጋር የሚለማመደው ሮኖ አምስት ኪሎ ሜትር ከቀራቸው በኋላ የሚይዘው አልተገኘም። በቀዳሚነቱ አጠናቋል። ሰቦቃ ዲባባ ከኢትዮጵያ ሁለተኛው ሆኗል። የማራቶን ሩጫ ስፖርቱን ዜና በዚሁ ላብቃና ወደ ፖርቱጋል ውሰዳችሁ። በዚያ የኦሎምፒክ ሻምፒዮኖቹ እንግሊዛዊው ሞ ፋራ እና የስፔኗ የከፍታ ዘላይ ሩት ቤይታ እንደ አውሮፓ አንድ ምን አቆጣጠር የ2016 ዓ.ም የአውሮፓ ምርጥ አትሌቶች ተብለዋል። በቅዳሜ ምሽቱ ታሪካዊ የሽልማት ስነ ስርዓት ላይ ፋራ ለሶስተኛው ዓመት በተከታታይ የአውሮፓ ምርጥ አትሌት በመባል የመጀመሪያው ሰው ሆኗል። በሪዮ ኦሎምፒክ ፋራ ሲቴ በአምስትና አስር ሺህ ሜትር ሩጫ ውድድር በማሸነፉም ሁለተኛው አትሌት ሆኗል። በዓለም ቀዳሚው በተመሳሳይ ውጤት ያጠናቀቀው አትሌት በ1972 እና 76 ፊን ላሴ ነው። ሞፋራ በ1500 በ3000 በ5ና10ሺ እንዲሁም በግማሽ ማራቶን የአውሮፓ ፈጣን ሯጭ ነው። የስፔኗ የከፍታ ዘላይ ሩት ቤታ ዕድሜዋ 37 ነው። ለወጣቱ ትውልድ ምሳሌ እየሆነች ያለችውም እድሜ ምንም ማለት እንዳልሆነ ነው። ቤታ በ2012 ላጭር ጊዜ ከስፖርቱ ዓለም ተገልላ ብትቆይም በ2016ቱ የሪዮ ኦሎምፒክ አንድ ሜትር ከ97 በመዝለል የመጀመሪያዋ አትሌት ሆናለች። ይህም በዚሁ ላብቃና ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛህን ጽዮን መስቀል ላሸጋግራችሁ። በአፍሪካ ክለቦች ሻምፒዮና ዜና ጀምራለሁ። የአፍሪካ ክለቦች ሻምፒዮና ወደ ፍጻሜው ተቃርቧል። ረዥሙን የማጣሪያ ሂደት በጥንካሬ ተረማምደው ለፍጻሜ የደረሱት የግብፅ ዛመሌክና የደቡብ አፍሪካው ማማሎዲ ሰንዳውን ናቸው። ትናንት የመጀመሪያ ጨዋታቸውን ደቡብ አፍሪካ ላይ አድርገው ባለሜዳው ማማሎዲ ሳንዳውን ድል ቀንቶታል። ሶስት ለባዶ አሸንፎ የዋንጫውን አንዱ ጆሮ የጨበጠ መስሏል። ከሳምንት በኋላ የመልሱን ጨዋታ ካይሮ ላይ ያደርጉና ሻምፒዮናው ይታወቃል። ከደቡብ አፍሪካ ወደ አውሮፓ ስንመለስ በሳምንቱ መጨረሻ ቀኖች የተከናወኑትን የመጀመሪያ ዙር ስምንተኛ ሳምንት ጨዋታ ውጤቶችን እንመለከታለን። በእንግሊዝ ፕሪምየር ሊግ አርሰናል እና ቼልሲ ተጋጣሚዎቻቸውን አሸንፈው ደረጃቸውን አሻሽለዋል። ቼልሲ የአምናው ሻምፒዮን ሌስተር ሲቲን ሶስት ለባዶ ሲሸኝ፣ አርሰናል ስዋንሲ ሲቲን ሶስት ለሁለት ረቷል። የአርሴናል አሰልጣኝ አርሰን ዘንገርም ለቲዮ ዋልኮት ያሳዩት ሰፊ ትዕግሥት ዘንድሮ ክሷቸዋል ማለት ይቻላል። ለአልሰናል ከተቆጠሩት ሶስት ግቦች ሁለቱን አከታትሎ ያስቆጠረው ዋልኮት ሲሆን ሶስተኛውን ግን ግብ የተገኘው ደግሞ በሜሱት ኦዚል ነው። መሪው ማንቸስተር ሲቲ ኤቨርተንን ያሸንፋል ተብሎ ቀድሞ ቢገመትም እንደተጠበቀው ሳይሆን በኤቨርተን ክፉኛ ተፈትኗል። በውጤቱ አንድ ለአንድ አቻ ተለያይተዋል። በዚህም ጨዋታ የዕለቱ ኮከብ ሆኖ ያመሸው የኤቨርተኑ ግብ ጠባቂ ማርቲን ነው። ማርቲን በጨዋታው ሂደት የተሞከሩበትን ጠንካራ ኳሶችን ከማዳኑ በተጨማሪ ሁለት የፍጹም ቅጣት ምቶችን በተመሳሳይ እንቅስቃሴ እየወረወረ አክሽፎ ቡድኑን ከሽንፈት ታድጎታል። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ አናት ላይ በእኩል አስራ ዘጠኝ ነጥብ ማንቸስተር ሲቲና አርሴናል ተቀምጠዋል። ቶተንሃም ከወስት ብረም አንድ ለአንድ አቻ በመለያየቱ አንደኛ የሚሆንበትን እድል አበላሽቷል። በአስራ ስምንት ነጥብ በደረጃ ፈንጠረዙ ሶስተኛ ሆነዋል። በአስራ ስድስት ነጥብ አራተኛ ደረጃ ላይ የሚገኘው ሊቨርፑል ከማንቸስተር ሲቲ ዛሬ ምሽት አራት ሰዓት ላይ የሚያደርጉት የሳምንቱ አጓጊና ተጠባቂ ጨዋታ ነው። በእኔ በኩል ያለው ይኸው ነው። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። የሳምንት ሰው ይበለን። እስከዚያው ደህና ቆዩ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶት ሰዓት ጀምሮ አድማጮች የሚያስተላልፈው ስርጭት ለዛሬ የተዘጋጀው እዚህ ላይ ያበቃ። አስተናጋጆቻችሁ አዲሱ አበበና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከተተኪ ስርጭት መሐንዲስ ሚሻ ዱብንስኪና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ከምሽቱ ልክ ሶስት ሰዓት በአማርኛ ፕሮግራም እንገናኛለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም